ገናን ዛሬ ለምታከብሩ ሁሉ እንኳን አደረሳችሁ። በመላ የአሜሪካ ድምፅ ባልደረቦች ስም ሜሪ ክርስማስ እንላለን። መልካም ገና። በድጋሚ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 15 208 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሻችሁ እንደምናመሻችሁ። ጤና ይስጥልን። የተከበራችሁ አድማጮቻችን፣ የዚህ ምሽት አስተናጋጆቻችሁ አዲሱ አበበና እኔም ሰሎሞን አባተንን በጽሁፍ ብላክ ንድዋ ጽፈን ሰጠን። በሚዲያ በአጀንዳ አቅራቢ ኮሚቴ በኩል ይኸው የጽፈት ቤቱ ኃላፊ በሳቸው እጅ ላኩኝ። አጀንዳ አቅራቢ ወይም አዘጋጅ ኮሚቴ የተባለው አካል ሁለቱን ጣለብን። የራእይ ፓርቲ ሊቀመንበር አቶ ተሻለ ሰብሮ ለፓርቲያቸው ከአገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት ስለመውጣቱ ከሰጡት መግለጫ የተቀነጨበ ነው የሰማችሁት። በመጽሔት ዘገባለን አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኢትዮጵያ ሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ስብሰባ በኤልኒኞ ምክንያት ለተከሰተው ድርቅ መቋቋሚያ የሚሆን ከ14 ቢሊዮን ብር በላይ አጽድቋል። በሌላ በኩል ደግሞ በስብሰባው የተገኙት የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ለሱዳን የተሰጠ መሬትም ሆነ የድንበር መካለል የለም ሲሉ አስገነዘቡ። ዘጋቢያችን እስክንድር ፍሬው ዝርዝሩን ያቀርባል። የኢትዮጵያ የህዝብ ተወካዮች ምክር ቤት ዛሬ ያጸደቀው በጀት በበልግ ዝናብ መጥፋትና በኤልኒኖ ምክንያት ለተከሰተው ድርቅ ምላሽ የሚሆን ነው። መጠኑም ከ14 ቢሊዮን ብር በላይ ነው። የአስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው ዜጎች ከሚጠበቀው 25 ቢሊዮን ብር ከግማሽ ያለፈ ለድርቅ እየተመደበ ያለው በጀት መጠን የሀገሪቱ አቅም ማደጉን እንደሚያሳይ የጠቅላይ ሚኒስትር ኃይለማርያም ደሳለኝ እምነት ነው። እኛ ለድርቅ የምናወጣው ሀብት የዛሬ አስር አመት፣ አስራ አምስት ዓመት ቢሆን ኖሮ የአገሪቱ ባጀት ይሆን ነበር። ለዚህ የሚመጣው እስካሁን ድረስ ሁላችሁም እንደምታውቁት መንግስት በሙሉ አቅሙ ድርቅን ለመቋቋም የገባበት ስራ የተሰራው በዚህ ድርቅ ወቅት ነው። ከዚህ በፊት የተወሰነ መጠባበቂያና ከለጋሾች በሚገኝ እርዳታ ነበረ የሚቀጥል የነበረው። ጠቅላይ ሚኒስትሩ ከፓርላማ አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽ ስለ ኢትዮ ሱዳን ድንበርም አንስተዋል። ለሱዳን የተሰጠ መሬት የለም ነው ያሉት። ስለ ድንበር ማካለል የሚሰራጩ መረጃዎችም እየተሳሳቱ መሆናቸውን ነው የተናገሩት። የሱዳንና የኢትዮጵያ ድንበር እንዳልተካለለ ቀድሞም የሚታወቅ ነው። ዛሬም ያለ አጀንዳ ነው የዚህ ጉዳይ በሂደት ላይ ያለ በመጨረሻም ደግሞ የእኛ ህዝብ የድንበር ኮሚሽኑ የሚያቀርባቸውን ሀሳቦች ተወያይቶበት የሚደርሰው ድምዳሜ የሚደረስበት ጉዳይ እንጂ እነሱ እንደሚሉት ዝም ብሎ እየተነሳ ተቆርሶ የሚሰጥ ነገር ሊሆን አይችልም። ጠቅላይ ሚኒስትሩ በፓርላማ ቆይታቸው በሌሎች ወቅታዊ ጉዳዮች ላይ ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አባ ፍራንሲስ ዛሬ በመሩት የልደት በዓል የቅዳሴ ሥነ ሥርዓት በተለያዩ ወገኖች መካከል እርቅና ሰላም እንዲወርድ ጥሪ አቅርበዋል። አቡነ ፍራንሲስ ዛሬ ከቫቲካኑ ቅዱስ ጴጥሮስ ካቴድራል ነው መልእክታቸውን ለመላው ዓለም ያስተላለፉት። የአቡኑ መልእክት በየአመቱ ሙሉ በአመቱ ሙሉ የታዩትን ራሱን እስላማዊ መንግስት ብሎ የጠራው ቡድን ያደረሳቸውን ጥቃቶች፣ በመካከለኛው ምስራቅ የሚታየውን የፍልሰተኞች ስደትና አፍሪካ ውስጥ ያለውን ግጭትና ውዝግብ ያማከለ ዓለም አቀፍ ጥሪ መሆኑም ተመልክቷል። ከጌታ መወለድ ጋር የአዲስ ተስፋ መወለድም እውን ይሆናል ይላል የአቡኑ መልእክት። የፌዴራል አቃቤ ህግ የበታች ፍርድ ቤት በእነ አቶ ሀብታሙ አያለው የሰጠውን ብይን በመቃወም ለጠቅላይ ፍርድ ቤት ያቀረበውን የይግባኝ አቤቱታ በቃል ክርክር አቅርቧል። እነ አቶ ሀብታሙም መልሳቸውን ሰጥተዋል። ፍርድ ቤቱ ለውሳኔ ተለዋጭ ቀጠሮ ቆርጧል። ዘጋቢያችን መለስካቸዋማ ዝርዝሩን ይዟል። አቃቤ ህግ ባቀረበው ክርክር በስር ፍርድ ቤት ማለትም በፌዴራሉ ከፍተኛ ፍርድ ቤት በቀረበው የሽብር ወንጀል መሰረት አንደኛ ተከሳሽ ከግንቦት ሰባት ጋር ግንኙነት ያደርግ እንደነበረ፣ ለዚህም ማስረጃዎች ከብሔራዊ ደህንነት የተገኙ መሆናቸውን አቃቤ ህግ አስረድተዋል። አቃቤ ህግ በተመሳሳይ ሁኔታ አራቱም ተከሳሾች የተከሰሱበትን ወንጀል ድርጊት የሚያረጋግጡ መረጃዎች ከብሔራዊ ደህንነት የተገኙ መሆናቸውን አብራርተዋል። ይህ ሁሉ መረጃ የተገኘውም ከሞባይላቸው ነው ሲል አስረድቷል። የስር ፍርድ ቤቱ ውሳኔ ሲሰጥ ከጭብጡ ወጥቶ መወሰኑን የተናገረው አቃቤ ህግ የቀረቡት መረጃዎች በሚገባን ላልተመዘኑና መረጃው የተገኘው ህጋዊ በሆነ ተቋም የተሰናዳና ሊታመን የሚገባ ሆኖ ሳለ ይህ ባለመደረጉ የፍርድ ቤት ተከሳሾቹ የቀረበባቸውን ክስ እንዲከላከሉ እንዲበይንለት ጠይቋል። መልስ ሰጪ ተከሳሾችም እያንዳንዳቸው መልስ ሰጥተዋል። አንደኛ ተከሳሽ አቶ ሀብታሙ አያሌው በጠበቃቸው አማካይነትና በግላቸውም እንዳስረዱት እንደተባለው አቃቢ ህግ ያቀረባቸው ማስረጃዎች ፍርድ ቤቱ ተቀብሏቸዋል። የተቀበላቸውን እነዚህን ከብሔራዊ ደህንነት የመጡትን ማስረጃዎችም በሚገባ መርምሮ ብይን ሰጥቷል ሲሉ ተከራክረዋል። ይህም ከመዝገቡ የተያያዘ መሆኑን አስረድተዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ ብይን ለመስጠት ለታህሳስ 29 ቀን 2008 ዓ ም ቀጠሮ ሰጥቷል። ተከሳሾቹ ባለፈው ሳምንት ሰብሳቢው ዳኛ ከችሎት እንዲነሱ ያቀረቡት አቤቱታ ግን በፍርድ ቤቱ ተቀባይነት አላገኘም። መለስካቸው አምሐ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ኢህአደግን ጨምሮ ዘጠኝ ፓርቲዎች አባል ከሆኑበት አገር አቀፍ የፖለቲካ ፓርቲዎች ምክር ቤት ራሱን ማግለሉን ራዕይ ፓርቲ አስታወቀ። ምክር ቤቱ እየሰራ ያለው በምርጫ ስነ ምግባር አዋጁና በአገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት መተዳደሪያ ደንብ መሰረት አይደለም ይላል። በቅርቡም ኦሮሚያ ውስጥ እየታየ ባለው የተቃውሞ እንቅስቃሴና በኢትዮጵያና በሱዳን ድንበር መካለል ጉዳይ ዙሪያ ለመነጋገር ያቀረበው ጥያቄ ተቀባይነት አለማግኘቱን ፓርቲው በማሳያነት ጠቅሷል። በመጽሔት ዘገባ ይዘናል። የደቡብ ሱዳን ፕሬዝዳንት ሳልቫ ኪር የቀድሞዎችን አስር ግዛቶች በማፍረስ 28 አዳዲስ ግዛቶች መሰየማቸው ተገለጠ። እርምጃው ለሁለት ዓመታት የተካሄደውን የእርስ በርስ ጦርነት ከፍጻሜ ያደረሰውንና ባለፈው ነሐሴ ወር የተደረሰውን የስልጣን ክፍል ስምምነት ይቃረናል ሲሉ ተቾች ይነቅፋሉ። ፕሬዝዳንት ኪር ይህን እርምጃቸውን ባለፈው ሐሙስ ሌሊት በተላለፈ የራዲዮ ስርጭት ይፋ ሲያደርጉ ለ28ቱም ግዛቶች አዳዲስ አስተዳዳሪዎችን ሰይመዋል። ከቀድሞዎቹ አስር ግዛቶች መካከል የሰባቱ አስተዳዳሪዎች እንደገና ነው ወደ አዲሶቹ የተሾሙት። የሽምቅ ተዋጊዎቹ አመራር ለፕሬዚዳንት ኪር እርምጃ እስካሁን መልስ አልሰጠም። ባለፈው ማክሰኞ የሽምቅ ተዋጊዎቹ አመራር ተወካዮችና መንግሥት የብሔራዊ አንድነት ሽግግር መንግሥት በማቋቋም እቅድ ላይ ጁባ ውስጥ ተገናኝተው እንደነበር ይታወሳል። ደቡባዊ ናይጄሪያ ውስጥ በሚገኝ አንድ የነዳጅ ማውጫ ጣቢያ ላይ የደረሰ ፍንዳታ ከባድ ቃጠሎ ፈጥሮ ቢያንስ መቶ ሰዎች መግደሉንና ሌሎች ቁጥራቸው የበዛ ሰዎች ማቅሰሉን በስፍራው የነበረ አንድ ጋዜጠኛ ዘግቧል። የፕሬዝደንት ማማዱ ቡኻሪ ቢሮ ዛሬ አርብ በሰጠው መግለጫ የገናን በዓል ለማክበር በዝግጅት ላይ የነበሩ በርካታ ሰዎች መሞታቸውን ገልጾ የሟቾቹን ቁጥር ግን ይፋ አላደረገም። ብዙዎቹ ሰለባዎች ለገና በዓል ዝግጅታቸው የምግብ ማብሰያ ጋዝ ለመሙላት ሰልፍ ላይ የነበሩ መሆናቸውም ታውቋል። ቁስለኞቹ ወደ ናምዲ አዚቆ ዩኒቨርሲቲ ሆስፒታል መወሰዳቸውም ተገልጧል። አድማጮች፣ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። በመጨረሻም ዩናይትድ ስቴትስ በመጪው ወር መግቢያ ጀምሮ በሕገወጥ መንገድ አገሯ ውስጥ ያሉ ቤተሰቦችን ማስወጣት ትጀምራለች በሚለው ዘገባ ዙሪያ የዩናይትድ ስቴትስ ፕሬዚዳንታዊ ተወዳዳሪዎች የየበኩላቸውን ምላሽ እየሰጡ ነው። ዲሞክራቲክ ፓርቲውን ተወክለው የሚወዳደሩት የቀድሞዋ ውጭ ጉዳይ ሚኒስትር ሂላሪ ክሊንተን የዩናይትድ ስቴትሱ ሆምላንድ ሴኪሪቲ የመጀመሪያዎቹን ብዛት ያላቸውን ቤተሰቦች ለማውጣት ያለው እቅድ በብርቱ እንዳሳሰባቸው ተናግረዋል። እርምጃው ወሳኝ እንደመሆኑ የማንኛውን ቤተሰብ ጉዳይ በትክክል እንደሚታይ እምነታቸውን ገልጠው ዩናይትድ ስቴትስ ደግሞ ለተቸገሩ ወገኖች ከለላ የምትሰጥ አገር መሆኗንም አስታውሰዋል። የሪፐብሊካኑ ተቃዋሚ ተፎካካሪ ቱጃሩ ዶናልድ ትራምፕ ግና የዚህ የባዕዳን የውጡ ግፊት ቀዳሚ አራማጅ እንደመሆናቸው ስለ ህገወጥ ቤተሰቦቹ መባረር የወጣውን ዘገባ በመደገፍ ነው፣ ከእንግዲህ ትዕግስት የለንም የሚል መልስ የሰጡት። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 15 2008 ዓ ም ምሽት ፕሮግራም ነው። አሁን የዕለቱ አብይ ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔት ክፍል እንሸጋገራለን። ቀዳሚው የዕለቱ አብይ ርዕስ ቢሆንም እንደደረሰን እናቀርባለን። ቀደም ሲል ዜናውን እንዳነበብነው ግን ኢህአዴግን ጨምሮ ዘጠኝ ፓርቲዎች አባል ከሆኑበት አገር አቀፍ የፖለቲካ ፓርቲዎች ምክር ቤት ራሱን ያገለለውን የራእይ ፓርቲን የሚመለከት ነው። ይሄ ዘገባ እንዳልኩት እንደደረሰን እናቀርባለን። ወደሚቀጥለው አልፋለሁ። በዝናብ እጥረትና በኤል ኒኞ አዲሱ እንዳልከው የሰዓቱ አብይ ርዕስ አልደረሰንም። የሰዓቱ አብይ ርዕስ ኢህአዴግን ይቅርታ። በኢትዮጵያና በሱዳን መካከል የድንበር ማካለል ስራ እንደሌለና ካሉ ባልታና ከወሬ ያለፈ ነገር የለም ሲሉ የሰሜን ጎንደር ዞን አስተዳዳሪ ለአሜሪካ ድምፅ ራዲዮ የገለጹበትን ዘገባ የያዘ ነው። አንዳንድ የጎንደር ከተማ ነዋሪዎች ደግሞ በውጭ መገናኛ ብዙኃንና በማህበራዊ መገናኛዎች ይህ የስራ እንቅስቃሴ እንዳለ እንደሚናገሩ ይታወቃል። ከድንበር አካባቢ ተሰደዋል የሚሏቸውን በዋቢነት ያቀርባሉ። ዘጋቢያችን መለስካቸው አመሃ ሰሞኑን ጎንደር ነው የሰነበተው። ከዚያው የተለያዩ አካላትን፣ ግለሰቦችን አነጋግሮ ያጠናቀረው ዘገባ አለ። እንደተባለው በአብይ ርዕስ የተያዘ ርዕስ ነው። ለምሽቱ እንደደረሰን እናቀርባለን። ቀጥለን ወደሚቀጥለው ዘገባ እናልፋለን። አዲሱ የፕሮግራሙ አቀናባሪ ንጉሱ ታምሬ የመለስካቸው ዘገባ እንደደረሰን እየነገረን ነው ያለው። ስለዚህ ወደ መለስካቸው ንምራቸው። ጎንደር ከተማ በቆየሁባቸው ጥቂት ቀናት በአካባቢው ተከስተዋል ወይንም አነጋጋሪ ሆነዋል በሚባሉ ጉዳዮች ላይ ፈቃደኛ ሆነው ካነጋገሩኝ ሰዎች ጋር ተወያይቻለሁ። ከነዚህ ጉዳዮች አንዱ በኢትዮጵያና በሱዳን መካከል ያለውን ድንበር ለማካለል ስራ ተጀምሯል ስለሚባለው እንደ ነዋሪነታቸው የሚያውቁት ካለ እንዲነግሩ ነበር አይጠየኳቸው። ያነጋገሩኝ ሰዎች ለደህንነታቸው በመፍራት ስማቸው እንዲገለጽ ስለማይፈልጉ ስማቸውን ይፋ አላደርግም። ካናገርኳቸው የጎንደር ነዋሪዎች መካከል አንዱ ስለ ድንበር ማካለሉ ጉዳይ ምን እንደሚያውቁ ጠይቂያቸው የሰጡኝ መልስ የሚከተሉ ነበረ። የድንበር ማካለሉ ጉዳይ በውል የታወቀ ነገር የለም። እኔ አሁን ካለ እውነታ በመነሳት ይህ እየተደረገ ከተለያዩ ሚዲያዎች፣ ከተለያዩ ምንጮች፣ ከዜና ማሰራጫ አውታሮች፣ በፌስቡክ፣ በተለያዩ ሚዲያ አውታሮች ከሚነገሩ ውጪ በተጨባጭ እዚህ እዚህ ሁኔታ ላይ ተደርሷል ተብሎ የሚነገር የለም። በሚዲያ ግን የሚሰማ ነገር አለ። በጭምጭምታ የምሰማቸው ነገሮች አሉ። ይሄ ያለ እውነት ነው። ሌላኛው ነዋሪ ደግሞ የድንበር ማካለሉ ስራ እየተፈጸመ ነው የሚሉት በሌላ መንገድ እንደሆነና መንግስትም ይህንን አካሄድ ሆን ብሎ እንደሚከተለው ነው የሚናገሩት። ለዚህም ምስክር ናቸው የሚሏቸው ከድንበር አካባቢ የሚኖሩና የተፈናቀሉ ኢትዮጵያውያንን ነው። በእርግጥ በኢትዮጵያ ውስጥ ካሉ የመንግስት ሚዲያዎች እንዲህ አይነት መረጃ ማግኘት አይቻልም። ግን ከውጭ ባሉ ሚዲያዎች አማካኝነት እንዲህ አይነት እንቅስቃሴ እንዳለ ይሰማል። ህብረተሰቡም ያውቃል። ከገበሬዎች ግን ማረጋገጥ የተቻለው ከነጋዴዎች፣ በተለይ ከእነሱ ማረጋገጥ የተቻለው ግን ለዚህ ለቅማንትና አማራ ግጭት አንዱ ምክንያት ቦርደሩን ለመከለል ሳይሆን መከለል ዓለም አቀፍ መስፈርትን ተከትሎ የዓለም አቀፍ ባለሙያዎች የሁለቱ የሱዳንና የኢትዮጵያን ባለሙያዎች ባሉበት መንግስታት ባለስልጣናት ባሉበት የሚከናወን ነው። ግን የኢትዮጵያ መንግስት እንደዚህ ሆኖ እንዲከለል አይፈልግም። የሚፈልገው ምንድነው? እዚያ አካባቢ ሱዳን ጠረፍ አካባቢ ያሉ ኢትዮጵያውያን አሉ። ስለዚህ እነዚህ ኢትዮጵያውያን ወይም አማራና ቅማንት የሚባሉት ሁለቱ ይጋጩና እነሱ አካባቢውን ይለቃሉ። በግጭት ምክንያት ወይም በግጭት ግጭት ውስጥ ይገባሉ። ግጭት ውስጥ ሲገቡ እነዚህ ገበሬዎች ሱዳን ወደዚህ ገብቶ የሚያደርግ የሱዳን ወታደር ወደዚህ ወይም ባለሀብቶች ወደዚህ የሚያደርጉትን መስፋፋት መከላከል አይችልም። ምክንያቱም እርስ በርስ እየተጋጨ ስለሆነ፣ ስለዚህ በዚህ ምክንያት ሱዳኖች ብዙ የኢትዮጵያን መሬት ገብተው ይዘዋል። አሁን ባለፈው ግጭት ራሱ የሱዳን ወታደሮች ባለሀብቶች ከነ ትራክተሮቻቸው እንደ ገቡ ገበሬዎች በአይን ምስክርነት ነግረውናል። ምክንያቱም እኛ በስራ ምክንያት ከነርሱ ጋር ስለምንገናኝ ይህንን ነግረውናል። ሌላው ያው በሚዲያ ያለው ነገር ነው። ስለዚህ የኢትዮጵያ መንግስት እንዲያውም ተጠያቂ እንዳይሆን ይፈልጋል። ተጠያቂ የሚሆነው ምንድን ነው? በእርግጥ በብዙ መንገድ ተጠያቂ መሆኑ አይቀርም። ዓለም አቀፍ ሕግን በተከተለ መልኩ ይከለል ወይም በወረራ መልክ ለሱዳን መንግስት ይልቀቅለት። በሁለቱም መልኩ ከተጠያቂነት አይደለም የሚመስለው። ግን ዓለም አቀፍ ሕግን ተከትሎ ለሱዳን ቃል የገባውን መሬት ከመስጠት ይልቅ እርስ በርስ አማራና ቅማንትን እንዲጋጩ አድርጎ የሱዳን ኃይሎች ገብተው ያንን መሬት እንዲቆጣጠሩት ነው የመረጠው። በኢትዮጵያና በሱዳን መካከል ያለው ድንበር ዓለም አቀፍ የድንበር ማካለል ሕግን በተከተለ ደረጃ ያልተጠናቀቀ መሆኑ ብዙ የሚያነጋግር አይደለም። በሁለቱ ሀገሮች መካከል ያለውን ድንበር ለመለየትና የማያዳግም ስራ ለመስራትም በየጊዜው እየተጀመረ የማይጠናቀቅ ስራ እንዳለም ከማንም የተሰወረ አይደለም። በዚህ ረገድ ምን አዲስ ነገር እንዳለ የሰሜን ጎንደር ዞን አስተዳዳሪ አቶ ግዛት አብዩን በጽህፈት ቤታቸው አናግሬያቸው ነበረ። ይሄ ዝም ብሎ በሜዳ ሲፈስ ነው የምናየው። በእኛ በኩል እንዲህ አይነት እንትን የለም። ታወቅ የለም። በነገራችን ላይ የኢትዮጵያ መንግስት ሉዓላዊነቱን ድንበሩ አሳልፎ የሚሰጥ አይደለም። በነገራችን ላይ ዝሮ ዝሮ ይሄ በሜዳ ላይ እየታፈሰ የሚዘራ ወሬ ነው። አንተ እንደሰማው ወሬ እኔም ወሬውን ሰምቻለሁ እንጂ ተጨባጭ የሚያደርግ ሰው የለም። አልተደረገም። የለም። ግን ከዚያ ተፈናቅለን መጣን ብለው የሚናገሩ ብዙ ሰዎች አሉ። ሰምተዋል። ይህን ከየት ነው? ከድንበሩ አካባቢ አባራውን የመንግስትም ደህንነታችን ሳይጠብቅ እንዲያውም ተወርሰን መጣን የሚሉ አሉ። እንግዲህ ይሄን ዞን ማስተዳድረው እኔ ነኝ። ሰሜን ጎንደር እንግዲህ በሱዳን ያሉ ወደ አራት አምስት ዞኖች አሉ። የሱዳን ማለት ነው። የገዳዲፍ ስቴት ያዋስነዋል፣ የስናር ስቴት ያዋስነዋል። በቋራ በዚህ አካባቢ የለም እንግዲህ ከምንም በላይ የገዳዲ ፍስቴት አስተዳደሮች የዞን አስተዳደሮች በዙሪያ ያሉ የዞን ግንኙነት አለን፣ ሁልጊዜ እንገመግማለን። በተለይ ይሄ ተራ ስርቆት በደንበር አካባቢ የሚታዩ የስርቆት የመሳሰሉት እዛ ሰርቆይ መግባት ዚ ሰርቆይ መውጣት እንዲህ እንዳንድ ደንበር እንደየትኛውም እንደማንኛውም ደንበር የሚደረጉ አጠቃላይ እንትኖች ሁልጊዜ እየተዋየነ ችግሮችን እየፈታን ጥሩ ግንኙነት ነው ያለን። በጋራ የመገናኘት ሁኔታዎች አሉ። በተለያየ መንገድ በድንበር አካባቢ ሄዶ በእርሻ በእርሻ የሚጋጩ እንደዚህ አልፎ ወደዛ የሚያርሱ ተከራይተው የሚያርሱ አርሶ አደሮች አሉ። ባለሀብቶች ኢትዮጵያውያን ብዙ ሱዳን ገብተው በጣም በርካታ የሚያርሱ እንትኖች አሉ። እንዲህ አይነት ሁኔታ አለ። እነሱ እዚህ ወደ እኛ አያርሱም ገብተው፣ ግን የእኛ ባለሀብቶች ግን በጣም ገብተው የሚያርሷለን እነሱንም ቢሆን የእነሱ ደህንነት እንዲጠበቅ በማድረግ የጋራ ግንኙነት በማድረግ የመሳሰሉት እንትኖች አሉ። ነገር ግን በደንበር አካባቢ እንደ ማንኛውም ቀበሌና ቀበሌ ወረዳና ወረዳ የሚደረግ እንትን አለ አይደለም የአንድ ሀገር ደንበር ላይ እንደ እነዚህ አይነት በመሀከሉ ደግሞ ይሄ ኮንትሮባንድ ጋር ከሰዎች ዝውውር ጋር ከምን ጋር የሚደረጉ የስርቆት እንቅስቃሴዎችን እንዲህ አይነት ሁኔታዎች ይፈጠራሉ። እነሱንም በጋራ ለመስራት ሁል ጊዜ ጋር ስብሰባዎች አሉ እና ስለዚህ ከዚህ አኳያ የምንሰራቸው ሰራቸው ስራዎች አሉ እንጂ ከሱዳን ተፈናቅሎ ወደ ኛሃኛ ተፈናቅሎ መሬት ተቀምቶ ወይም ደንበሩ ይመጣ የለም። ስለዚህ ይህን አካባቢ እኛንን የምናስተዳድረው እናስተዳድረውን ጠንቅቀን እናውቃለን። ስለዚህ ያው ታፍሶ እንግዲህ በላይ በአዲስ አበባ ወይም በሌላ በውጭ መጥቶ ሲዘራ ነው የምናየው። ወጉን ደግሞ ያው ህዝቡ ለምዶት አለ አሁን ይሄ በሌላ መወለድ የሚለውን ነገር ብዙ ለምዶታል። ምንም በላይ ይሄን ጉዳይ መተማ ላይ ይሄን አያገኙትም። እዛው ደንበሩ ላይ ቋራ ላይ ይሄን አያገኙትም። ምዕራብ አርማጭሆ ላይ ይሄን አያገኙትም። ጠገዴ ላይ ያገኙትም። ግን ያለ ጥርጥር መንግስትም፣ ፌዴራል መንግስቱም በቅርቡ እንደተናገረው ያው የድንበር ማካለሉ ስራ ይጀመር። ምክንያቱም ድንበር የተቆረጠ የተተከለ ወሰን የለም አሁን ከድሮ ጀምሮ እና ይሄን በተመለከተ ስራ ተጀምሯል ይባላል። ይሄ ስራ ምን ያህል እንደደረሰ ይታወቃል። ይሄ እንግዲህ ሲጀመር በዚህ ዞን ባሉ ደንበሮች፣ ደንበሩ ያው ሀገራዊ ቦርደር ቢሆንም ሀገራዊ ቦርደሮቹ ደግሞ በእኛ በአማራ ክልል በሰሜን ጎንደር እና በትግራይ እና በሌሎች በቤሻንጉል የመሳሰሉት ናቸው። ደንበሮቹ እንግዲህ ሰፊ የሚያዋስ ነው ነው። በተለይ እኛ 5600 ኪሎ ሜትር ነው እኛ ዞን እንኳ የሚያዋስ ነው። የስራ ስራ ሲጀመር እኛ ነው የምናውቀው፣ የለም የሚታወቅ ነገር የለም። አገራዊ ድንበር ስለሆነ የአገራዊ ጉዳይ ነው። ስለዚህ በዚህ ጉዳይ ላይ ዋናው ጉዳይ ላይ ከመሬት ላይ ያለው ጉዳይ ላይ ግን ወሬ ወግ ዝም ብሎ አሎ ባልታ ነገር ካልሆነ በስተቀር የለም። ለምንድን ነው እንደዚህ ያለ ወሬ የሚናፈሰው? ምንድን ነው እርስዎ የሚገምቱት? እንግዲህ ይሄ ብዙ ነው ታሪኩ። ያው ዝሮ ዝሮ በየትኛው ማቅጣጫ በየትኛው ማቅጣጫ ስርዓቱ ያልተዋጠለት ይሄ ስርዓት ያልተመቸ ቡድን በየጊዜው የሚያናፍሰው ወሬ ነው። ስለዚህ በዚህ መንገድ ያለው ጉዳይ ዛሬ የተጀመረ አይደለም። ብትግ ብሎ አሜሪካ ላይ ተቀምጦ ያው ሱዳን እንሸጡት ይላል፣ ግን አያውቀውም ያው ለመኖርና የተቃውሞንትን በተለይ እዚህ በፖለቲካ እንትን የከሰሩ ኃይሎች ሌላ ፖለቲካ ያገኙ። ስለዚህ ይህን እያጋጩ ህብረተሰቡ እንዳይረጋጋ ለማድረግ አሁን የተፈጠረው በሀገራችን የልማት ዲሞክራሲ እድገት፣ ይህ የማይዋጣቸው ኃይሎች አሉ። ስለዚህ እነዚህ ሰዎች ሁልጊዜ ያወሩታል። ሱዳን ሸጡት፣ ሽዳን ለወጡት፣ ይህን ሀገር እንዲህ ያደረጉት ምናምን የሚል በጣም የትምክትና የክራይ ሰብሳቢ አስተሳሰብ ተጠናውቶት በዚህ ተሰማርቶ የሚንቀሳቀስ ኃይል ስላለ ይሄ የሚገርም ነገር አይደለም። ህብረተሰቡም ጠንቅቆ ያውቃል። የዞኑን አስተዳዳሪ አቶ ግዛት አብዩንና የጎንደር ነዋሪዎች አወያዩኝ። በዚህ ጉዳይ ብቻ አልነበረም በሰሜን ጎንደር አንዳንድ አካባቢዎች በቅማንቶችና በአማራው መካከል ተከስተዋል ስለተባለው ግጭትና ስለ ጎንደር ወይን ቤት ቃጠሎም ነግረውኛል ሰሞኑን እንሰማቸዋለን። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ጎንደር ድረስ ሄዶ ከላያጠናቀረውን ዘገባ ቀሪ ክፍልም ባለው መሰረት ሰሞኑን ይዘን እንመለሳለን። ከአሜሪካ ድምፅ መጽሔት ነው እያደመጣቸው ያላችሁት። የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል። ኢህአደግን ጨምሮ ዘጠኝ ፓርቲዎች አባል ከሆኑበት አገር አቀፍ የፖለቲካ ፓርቲዎች ምክር ቤት ራሱን ማግለሉን ራይ ፓርቲ አስታወቀ። ምክር ቤቱ እየሰራ ያለው በምርጫ ስነ ምግባር አዋጁና በአገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት መተዳደሪያ ደንብ መሰረት አይደለም ይላል ፓርቲው። ኦሮሚያ ክልል ውስጥ ባለው የተቃውሞ እንቅስቃሴና በኢትዮጵያና ሱዳን ድንበር ዙሪያ ለመነጋገር ያቀረበው ጥያቄም ተቀባይነት አለማግኘቱን ፓርቲው በማሳየነት ጠቅሷል። ዘጋቢያችን እስክንድር ፈየው ከአዲስ አበባ የላካው ዘገባ ዝርዝሩን ይዟል። የኢትዮጵያ ራእይ ፓርቲ ዛሬ የሰጠው መግለጫ የተጠራቀሙ ቅሬታዎች የፈጠሩት ድምር ውጤት ያለውን ውሳኔ ይፋ ያደረገበት ነው። በዚህም መሰረት ኢህአዴግን ጨምሮ ዘጠኝ ፓርቲዎች አባል ከሆኑበት አገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት ራሱን ማግለሉን ይፋ አድርጓል። የፓርቲው ሊቀመንበር አቶ ተሻለ ሰብሮ እንዳሉት የምርጫ ስነ ምግባር አዋጁና የአገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት መተዳደሪያ ደንብ እየተከበሩ አይደለም ምክር ቤቱ በማንኛውም ሀገራዊና ሕዝባዊ እንደዚሁም ወቅታዊ አጀንዳ ላይ በመምከር የጋራ አቋሙን ወይም ልዩነቶቹን የማቅረብ ዓላማ እንዳለው ሊቀመንበሩ አብራርተዋል። በኢትዮ ሱዳን ድንበር እንደዚሁም በኦሮሚያ ክልል ባለው የተቃውሞ እንቅስቃሴ ዙሪያ ውይይት እንዲደረግ በዚሁ ደንብ መሰረት ያቀረብነው ጥያቄ ግን ተቀባይነት አላገኘም ብለዋል። በጽሁፍ ብላክ ንድ ጽፈን ሰጠን። በሚዲያ በአጀንዳ አቅራቢ ኮሚቴ በኩል ይኸው የጽሕፈት ቤቱ ኃላፊ በሳቸው እጅ ላኩኝ አጀንዳ አቅራቢ ወይም አዘጋጅ ኮሚቴ የተባለው አካል ሁለቱን ጣለብን። በሁለተኛው ቀን ዋና ስብሰባ አርብ ነው። በዋና ጉባኤ ላይ ሄድኩኝ፣ መሄድ ነበረብኝ ሄድኩኝ። በህገ ደንባችን ላይ እዛ የተጣለን አጀንዳ እዚህ ማንሳት ይቻላል። እዛ አንደኛ መጣልም አይገባውም፣ ስልጣን የለውም። ቀደም ተከትሎ እያስተካክል ነው የሚለው እንደገና ይህንን ነገር ተምናላችሁ። በጽሁፍ የቀረበን ሊጣልብን አይገባም። ወቅታዊ አንኳር አንገብጋቢ አስቸኳይ አጀንዳ ስለሆን አጀንዳዎች ስለሆኑ ሁለቱም ዛሬ ቤቱ መነጋገር አለበት። አጀንዳ ይያዘልን ብለን ወጥረን ስንይዝ ሁለት ሰዓት የበለጠ ጊዜ ሌሎች አጀንዳዎች ብሎ ቀርተው ሁለት ሰዓት የፈጀ በዚህ ክርክር ተካሄደ። አጀንዳ ይያዝ አይያዝ የራፓር ብቻ ያቀራ የሚያሳዝን ነው መጨረሻ ላይ እልባ ሲፈልግ እንደገና እንደ ብሔራዊ መግባባትን ለመግደር ስለተፈለገ በሚቀጥለው ላይ ተጨማሪ መረጃ ይዘው ኢራፓ ይምጣና እንነጋገረን በማለት ዘግተው ተነሳ ስብሰባዎች የሚካሄዱት የኢህአዴግ ፈቃደኝነት ሲታከልባቸው ብቻ መሆኑን በዚህም ምክንያት የአቻነት ዲሞክራሲያዊ መርህ እንዳይጎለብት መደረጉን ኢራፓ አመልክቷል። የጋራ ምክር ቤቱ ስብሰባዎች ከኢትዮጵያ ቴሌቪዥን በስተቀር በሌሎች የአገር ውስጥና የዓለም አቀፍ የመገናኛ ብዙኃን እንዳይዘገቡ መደረጉም በሕግ ያልተደገፈ አሰራር መሆኑን ጠቅሷል። የኢትዮጵያ መሪዎች በሰላማዊ መንገድ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ተቀራርበው ለመስራት ዝግጁ መሆናቸውን በተደጋጋሚ ቢናገሩም ተግባራዊ አለመደረጉንም ፓርቲው ጠቁሟል። የአገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባላት በምርጫ ሁለት 2002 ዋዜማ የጸደቀውን የሥነ ምግባር ደንብ የፈረሙ ዘጠኝ ፓርቲዎች ናቸው። ገዢው ፓርቲ ኢህአዴግ፣ የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ፣ ቅንጅት ለአንድነትና ለዲሞክራሲ፣ የመላው ኢትዮጵያ ብሔራዊ ንቅናቄ፣ የኢትዮጵያ ሰላማዊ ዲሞክራሲያዊ ፓርቲ፣ የኢትዮጵያ የፍትህና ዲሞክራሲያዊ ኃይሎች ግንባር፣ የኢትዮጵያ ዲሞክራሲያዊ አንድነት ንቅናቄና አዲሱ ትውልድ ፓርቲ ናቸው። አባላቱ የኢትዮጵያ ራእይ ፓርቲ ኢራፓ ዛሬ ራሱን በማግለሉም ነው ዘጠኝ የነበረው የአባላቱ ቁጥር ወደ ስምንት ዝቅ ያለው። ምክር ቤቱ አቅም ማጣቱን የገለጹት አቶ ተሻለ አባላት ያልሆኑ ፓርቲዎችም ኃላፊነታቸውን አለመወጣታቸውን ይናገራሉ። ሁጊዜ አንድ ነገር የሚቆጨኝ ነገር አለ። ውጭ ያሉት ጠክ ጨክኖ ቢገቡ ኖሮ ከነግብስባሱ ቤት ገብቶ ወንበር ቢይዙ ኖሮ ይህንን ምክር ቤት እንቀይረው ነበር። በእውነት እንቀይረው ነበር። ኢህአዴግን ፈተና ላይ ይወድቅ ነበር። ወይ አብሮን ይሆናል ወይ ከዛ ተወጥቶ ሌላ ካልሆነ መውጣት ይቻል ነበር። ይሄ ታክቲክ ነው። ሊገባቸው ያልፋለ ውጭ ላሉትም እና አሁን ውጭዎቹን እንዳይገቡ ይኸው እኛም አንድ በአንድ መውጣት አለ። እኛ ብቻ አይደለም የሚቀጥሉ ነገ ነገም ሊሆን ይችላለሁ። አዝናለሁኝ። ብቸኛ አንድ መድረክ ቢኖር እሱን ማጠናከር ሲቻል አደባባይ ላይ ይለፈፋል፣ አብረን ስራ ሄዳል መንግስት፣ ነገር ግን በውስጥ ደግሞ አብሮ ይከተክታል። ኢራፓ በዚሁ መግለጫው ሰላማዊና ዲሞክራሲያዊ ትግሉን ከጋራ ምክር ቤቱ ውጭ እንደሚቀጥል አረጋግጧል። ከገዢው ፓርቲ ኢህአዴግና የጋራ ምክር ቤቱ የወቅቱ ሊቀመንበር ከሆነው የኢዴፓ መሪዎች የሚሰጥ ምላሽ ካለ በሌላ ዘገባ እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ልክ። እናመሰግናለሁ አመሰግናለሁ። ወደ ተከታዩ ርዕስ እንለፍ። በዝናብ እጥረትና በኤልኒኞ የአየር ክስተት ሳቢያ በከፊል የምስራቅና የደቡብ አፍሪካ ሀገሮች በመቶ ሺዎች የሚቆጠሩ ሕፃናት ለረሃብና ለበሽታ ሊጋለጡ እንደሚችሉ የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ አስጠንቅቋል። ሊሳ ሽላይን ከጄኔቫ የላከችው ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። አንዳንዶቹ የምስራቅና ደቡባዊ አፍሪካ ሀገሮች ለሁለት ተከታታይ ዓመታት ወይ በቂ ዝናብ አላገኙም ወይም በሌሎቹ ፈጽሞ ዝናብ አልጣለም። የዝናቡ መጥፋት በጠንካራው የኤልኒኖ ያልተለመደ የአየር ሁኔታ ተባብሷል። ቅድሚያ ማስጠንቀቂያዎችም በአውሮፓውያኑ አዲስ ዓመት 2016 የመጀመሪያዎቹ ጥቂት ወራት በጣም እንደሚጠናከር ይጠበቃል ይላሉ። በዚህ ሁኔታ እንግዲህ ቀድሞውኑ በምግብ እጥረት እየተሰቃዩ የሚገኙ በብዙ መቶ ሺዎች የሚገመቱ ሕፃናት ሁኔታ ሊባባስ ይችላል ማለት ነው ሲል ያስጠነቅቃል ዩኒሴፍ። ለምሳሌ ይላል የሕፃናት መርጃ ድርጅቱ፣ ለምሳሌም በኢትዮጵያ ብቻ ከ10 ሚሊዮን በላይ ሰዎች ይራባሉ። በአውሮፓውያኑ ዓመት 2016 ደግሞ አሃዙ ወደ 15 ሚሊዮን ከፍ ይላል። አዎን፣ ከአንድ ሳምንት በኋላ በሚጀምረው አዲሱ የአውሮፓውያኑ ዓመት 2016 በኢትዮጵያ 3000 ሕፃናት ለከባድ ከተመጣጠነ የምግብ ጦት ሳቢያ ለሚከሰት በሽታ ይጋለጡና ሕክምና ያስፈልጋቸዋል። በዩኒሴፍ ሪፖርት መሠረት አስቸኳይ የምግብ እርዳታው በሶማሊያ ለ880 ሺህ ሰዎችም ያስፈልጋል። ዛሬ በዚምባብዌ የምግብ እጥረት የደረሰባቸው ሰዎች ቁጥር ደግሞ በጥርና መጋቢት መካከል ሦስት እጥፍ አድጎ አንድ ሚሊዮን ተኩል ይደርሳል። በማላዊም በተለይ ህፃናት ከተመጣጠነ ምግብ እጦት በከፍተኛ ደረጃ ሊጎዱ ይችላሉ ሲል ዩኒሴፍ ስጋቱን አስተጋብቷል። የድርጅቱ ቃል አቀባይ ክሪስቶፍ ቦሌራክ ሲናገሩ ዩኒሴፍ በአሁኑ ጊዜ በማላዊ ዘጠና ከመቶ የሚሆኑትን ዕድሜያቸው ከአምስት ዓመት በታች የሆኑ ሕፃናት ምን ያህል ለተመጣጠነ ምግብ እጦት እንደተጋለጡ እየመረመረ ነው ብለዋል። ዊ ፊር ሃንገር ኢን ማላዊ ገሚሱ ሕፃናት ገንቢ ምግብ በማያገኙባት በማላዊ ረሃብ ይከሰታል ብለን እንፈራለን። ምክንያቱም አገሪቱ በአሁኑ ወቅት ከገባው ድርቅ ጋር እየታገለች ሲሆን የበቆሎ ምርት ከአስር ዓመታት በኋላ ለመጀመሪያ ጊዜ ቀንሶ የታየው ዘንድሮ ነው። ቡንያርክ አክለውም ማላዊ በተለዋዋጭ የአየር ሁኔታም በእጅጉ ተጎታለች ብለዋል። ኤልኒኖ ከባድ የውሃ መጥለቅለቅና የተራዘመ ድርቅ ማላዊን ደቁሷል። በዚያ ላይ እድገት የማያሳየው የሀገሪቱ ኢኮኖሚ የምግብ እጥረቱን አባብሷል ሲሉ ያስረዳሉ። ቡሊራክ በቅርቡ በአገሪቱ የተካሄደ የተጋላጭነት ጥናት በማላዊ 2 ሚሊዮን 800 ሺህ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው አሳይቷል። ምንም እንኳ በይፋ የተናገሩ አሕዞች ከተመጣጠነ ምግብ እጦት የሚሰቃዩ ሰዎች ቁጥር እንዳልጨመረ ቢያመለክቱም ከቀድሞ ልምዳችን የምንረዳው ታሪኩ ይሄ አለመሆኑን ነው። በዩኒሴፍ ግምት በማላዊ አራት ከመቶ ያህሉ ዕድሜያቸው ከአምስት ዓመት በታች የሆኑ ሕፃናት ለህልፈት ሊያደርስ በሚችል በከባድ የተመጣጠነ ምግብ እጦት እየተሰቃዩ ነው። ድርጅቱ አሁን እያካሄደ ያለው የሕፃናት ምርመራ ፕሮግራም ዓላማም ለአደጋ የተጋለጡትን በመለየት አስቀድሞ ሕይወት አድን ሕክምና የሚያገኙበትን ሁኔታ ለማመቻቸት ነው። አድማጮቻችን፣ የዜናና የትንታኔው መጽሔት የተስተናገዱበት ክፍለ ጊዜ ተጠናቋል። በድጋሜ እንኳን ለገናው በዓል አደረሳችሁ። ጅንግል ቤልን እንጋብዛችሁ። Dashing through the snow in a one horse open sleigh. O'er the fields we go, laughing all the way. Bells on bobtails ring, making spirits bright. What fun it is to laugh and sing a sleighing song tonight! Oh. Jingle bells, jingle bells, jingle all the way. Oh, what fun it is to ride in a one horse open sleigh! Oh. Bell, zingle, bell, zingle all the way. Oh, what fun it is to ride in a one horse open sleigh! A day or two ago, I thought I'd take a ride, and soon Miss Fanny Bright was seated by my side. The horse was lean and lank fortune seemed his lot. We got into a drifted bank and then we got upsot. Oh! Jingle bells, jingle bells, jingle all the way. Oh what fun it is to ride in a one-horse open sleigh. Jingle bells, jingle bells, jingle all the way. Dashing through the snow in a one horse open sleigh, o'er the fields we go, laughing all the way. Bells on bobtails ring, making spirits bright. What fun it is to laugh and sing a sleighing song tonight! Oh! Jingle bells, jingle bells, jingle all the way. Oh, what fun it is! መልካም ገና። በድጋሚ ለአራት ሰዓት 25 ጉዳይ ነው ከምሽቱ። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22፣ እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አፍሪካ በጋዜጦች ነው ተከታዩ ዝግጅት፣ አዘጋጅና አቅራቢዋ አዳነች ፍሳሐዬ ነች። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ብሪታንያ ተጨማሪ 30 ሚሊዮን ፓውንድ ለኢትዮጵያ እንደምትሰጥ ታወቀ፣ በወሎንኮሚ ኦሮሚያ የተፈጸመው ግድያ፣ ግብፅ ከኢትዮጵያ ጋር መተማመን የማዳበር ፍላጎት እንዳላት ገለጸች፣ ኬንያውያን ሙስሊሞች ክርስቲያኖችን ከሞት አዳኖ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ብሪታንያ በኢትዮጵያ ለተከሰተው ከባድ ድርቅ ተጨማሪ 30 ሚሊዮን ፓውንድ እንደምትሰጥ ጋርዲያን ድረገጽ ላይ የወጣው ጽሑፍ ገልጿል። ዓለም አቀፍ የልማት ክፍል በገለጸው መሰረት የድርቅ ሁኔታ መራዘም በመጪው ዓመት አስቸኳይ እርዳታ የሚያስፈልጋቸው ሰዎች ብዛት 18 ሚሊዮን ሊደርስ ይችላል። ብሪታንያ ከምትሰጠው ገንዘብ ግማሹ 19 ሚሊዮን ለሚሆኑ ሰዎች የአስቸኳይ ጊዜ ረድኤት ለማቅረብ እንዲችል ለዓለም የምግብ ፕሮግራም ይሰጣል። 14 ሚሊዮን ፓውንድ ደግሞ የተባበሩት መንግስታት ድርጅት አገልግሎቶችና የአስቸኳይ ጊዜ ውሃና የጤና ጥበቃ አገልግሎት ለሚያቀርቡት መንግስታዊ ያልሆኑ ድርጅቶች ተደራሽ ይሆናል ሲል የጋርዲያን ድረገጽ ጠቁሟል። እርዳታው እንደሚሰጥ የተገለጸው አዲሱ የብሪታንያ የዓለም አቀፍ የልማት ሚኒስትር ኒክ ሄርድ በያዝነው ወር ኢትዮጵያን በጎበኙበት ወቅት ነው። የብሪታንያው ባለስልጣን በትግራይ ክልል ያለ አንድ የጤና ጣቢያን ከጎበኙ በኋላ በቦታው የነበሩትን እናቶችና ልጆች ብዛት ሲታይ ችግሩ ምን ያህል ከባድ እንደሆነ መረዳት ይቻላል፣ በብሪታንያ የሚረዳው አገልግሎት ጠቃሚነትንም ያመላክታል ማለታቸውን ጋርዲያን ድረገጽ ጠቅሷል። ኢትዮጵያ ውስጥ የተከሰተው ድርቅ አስከፊ በመሆኑ በሚሊዮኖች የሚቆጠሩ ሰዎችን አደጋ ላይ ጥሏል። የድርቁ አስከፊነት ከፊነት ከ30 ዓመታት በፊት ደርሶ ከነበረው ጋር የሚመሳሰል ነው። በአሁኑ ወቅት ግን የኢትዮጵያ መንግሥት ሕዝቡን ለመርዳት በመቻል ረገድ በተሻለ ሁኔታ ነው ያለው። ነገር ግን አሁንም ቢሆን የዓለም አቀፍ ድጋፍ ያስፈልገዋል ሲሉ የብሪታንያ ባለሥልጣን መናገራቸውን የጋርዲያን ጋዜጣ ድረገጽ አውስቷል። ሀገሪቱ በድርቅ የተጎዱትን ለመመገብ 200 ሚሊዮን ፓውንድ የመደበች ሲሆን አብዛኛው ለእህል መሸመቻ እንደዋለ ድረገጹ ገልጿል። ሀገሪቱ ባቀደችው ትልቅ የመዋል ንዋይ ግንባታ መሰረት የባቡር ሐዲድን አፓርትመንቶችን፣ የስኳር ፋብሪካዎችንና በራሷ ገንዘብ ከመላ አፍሪቃ ግዙፍ የሆነ የመብራት ማመንጫ ግድብ እየገነባች ነው። ይሁንና የደረሰባት ድርቅ ከባድ በመሆኑ ለመንገድ ግንባታ ከሚውለው ገንዘብ ቀንሳ በድርቅ ረድኤት ላይ ለመዋል ማቀዷን ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። አሁንም ጋርዲያን በኦሮሚያ በሚካሄደው ተቃውሞ ስለተፈጸሙት ግድያዎች ዘግቧል። የተቃውሞ ሰልፈኞቹ ሁለት አስከሬኖችን በብርድ ልብስና በፕላስቲክ ጠቅለው የሞቱ ሰዎች ስሞች የተጻፉባቸው ወረቀቶች እላያቸው ላይ አስቀምጠዋል። የገደሏቸው ጥይቶች ቀሎሆችም እዛው ይታያሉ። ዲሞክራሲም ሆነ ፍትሕ የለም እያሉ የተቃውሞ ሰልፈኞቹ ማስተጋባት ጀመሩ። ይህ የሆነው ባለፈው ሳምንት ማክሰኞ ሲሆን በኦሮሚያ ክልል ወሎን ኮሚ በተባለው ቦታ ላይ ነው የተፈጸመው። የጸጥታ ኃይሎች በአዲስ አበባ አካባቢ ያሉትን የእርሻ ቦታዎችን ለማልማት የታሰበውን እቅድ በመቃወም በተሰባሰቡት ሰዎች ላይ ተኩስ ከፈቱ። ቢያንስ አራት ሰዎች ተገድለዋል፣ ይላል ዘጋቢው። የጸጥታ ኃይሎቹ ተኩስ ከመክፈታቸው በፊት ወሎን ኮሚ ላይ የተካሄደው ተቃውሞ ሰላማዊ ነበር ሲሉ የተለያዩ የአይን ምስክሮች ተናግረዋል። ሆኖም ከአራት ቀናት በፊት የከተማይቱን አስተዳደር ግቢ ዘርፈውና አውድመው ፖሊስ ጣቢያውን በእሳት አጋይተዋል ይላል የጋርዲያን ጋዜጣ ድረገጽ ዘገባ። አል ሞኒተር የተባለው የግብፅ ጋዜጣ ድረገጽ ደግሞ ግብፅና ኢትዮጵያ የታላቁ ህዳሴ ግድብ ግንባታን በሚመለከት ልዩነት ቢኖራቸውም ግብፅ ከኢትዮጵያ ጋር የመተማመን መንፈስ የመገንባት ፍላጎት እንዳላት ጠቁሟል። የግብፅ፣ የሱዳንና የኢትዮጵያ የውሃ ሀብት ሚኒስትሮች ታላቁ የህዳሴ ግድብ ሊያደርስ የሚችለው አደጋን በሚመለከት በቴክኒካዊ ስምምነት ላይ ለመድረስ ባለመቻላቸው የድርድሩ ሂደት በውጭ ጉዳይ ሚኒስትሮች ደረጃ እንዲካሄድ መደረጉን የግብፅ የውሃ ሀብትና የመስኖ ጉዳይ ሚኒስትር ሐሳም ሞግሃዚ መናገራቸውን አል ሞኒተር ጠቅሷል። ሞግሃዚ አያይዘውም ግብፅ ከኢትዮጵያ ጋር በፖለቲካ ረገድ መተማመን ለመገንባት ቁርጠኛ ናት፣ ይሁንና የናይል ወይም የአባይ ወንዝ ውሃን በሚመለከት ያላትን ታሪካዊ መብት አትለቅም ማለታቸውን ድረገጹ ጨምሮ ገልጿል። የግብፅ የውሃ ሀብትና የመስኖ ጉዳይ ሚኒስትሩ በያዝነው ወር ሶስቱ ሀገሮች በካርቱም ካደረጉት ስብሰባ እንደተመለሱ ለአልሞኒተር ጋዜጣ ድረገጽ ይህን የተናገሩት ድርድሩ መካሄዱን የሚቃወሙት ሰዎች ጊዜ ማጥፋት ነው በማለት ድርድሩ እንዲቆም በሚጠይቁበት ወቅት እንደሆነ ድረገጹ አውስቷል። ኢትዮጵያ በበኩሏ የድርድሩን ውጤትና የቴክኒካዊ ጥናቱን ውጤት ሳትጠብቅ ግድቡን በመገንባት ስራዋ ቀጥላለች ይላል ድረገጹ ላይ የወጣው ጽሁፍ በአዲስ አበባ በካይሮና በካርቱም መካከል ስለ ግድቡ ቴክኒካዊ ጥናት ጉዳይ ባለፈው ዓመት ድርድር የተጀመረው ፕሬዚደንት ዓብደል ፋታህ አልሲሲ ስልጣን ተረክበው ስለ ናይል ወንዝ ውሃ አያያዝ ጉዳይ ከኢትዮጵያ ጋር የትብብር ሰነድ ከፈረሙ በኋላ ነው። ከአንድ ዓመት ተኩል በላይ ለሆነ ጊዜ ድርድሮች ሲካሄዱ የቆዩ ቢሆንም ግድቡ ሊያደርስ ስለሚችለው ጉዳት የሚካሄደው ጥናትን አስመልክቶ ስምምነት ላይ ለመድረስ አልተቻለም ሲል አልሞኒተር የተባለው የግብጽ ጋዜጣ ድረገጽ ዘግቧል። የሶስቱ ሀገራት ፕሬዚዳንቶች ባለፈው ግንቦት ወር በፈረሙት የመርህ ስምምነቶች መሰረት የቴክኒካዊ ጥናት ከተደረገ በኋላ የግብፅ፣ የኢትዮጵያና የሱዳን የውሃ ሀብት ሚኒስትሮች ግድቡ የሚሰራበትን ዘዴ ይቀይሳል። እቅዱ የቴክኒካዊ ጥናቱ ከተጠናቀቀ በኋላ የዳሴ ግድብ የወንዙ ግርጌ ሀገሮችን በማይጎዳበት መንገድ እንዲገነባ ለማድረግ እንደሆነ የግብፁ ባለሥልጣን መግለጻቸውን የአልሞኒተር ጋዜጣ ጠቅሷል። ግብፅ በግድቡ ግንባታና አያያዝ ተሳትፎ እንዲኖራ ስትጠይቅ የግብፅ ቴክኒሽያኖች በግድቡ ግንባታ ላይ በቋሚነት ይመደባሉ ማለት ሳይሆን የድርድሩ ሂደት ከተጠናቀቀ በኋላ አንድ ዘዴ እንዲፈለግ የታቀደ መሆኑን የግብፅ የውሃ ሀብትና የመስኖ ጉዳይ ሚኒስትር እንዳስረዱ የአልሞኒተር ድረገጽ ጨምሮ ጠቅሷል። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን በዘግበው መሰረት ኬንያውያን ሙስሊሞች ጉዞ ላይ እንዳሉ እስላማውያን አማጽያን አገቷቸው። አማጽያኑ ሙስሊምና ክርስቲያኖቹን ለመለየት ሲሞክሩ ሙስሊሞቹ አንለይም ብለው እምቢ እንዳሏቸው የአይን ምስክሮች ጠቁመዋል። ሙስሊሞቹ ሁላችንም አብረን ግደሉን ወይም ተውን እንዳሏቸውና በመጨረሻም ትተዋቸው እንደሄዱ የአካባቢው አስተዳዳሪ ለኬንያ ሚዲያ እንደተናገሩ የቢቢሲው ዘገባ ገልጿል። አውቶቡሱ ከመዲናይቱ ናይሮቢ ወደ ማንዴራ ከተማ ይጓዝ እንደነበር ታውቋል። ጥቃቱ የተከፈተው አልዋክ በተባለው የሶማሊያ ድንበር ላይ በሚገኝ መንደር ሲሆን ቢያንስ ሁለት ሰዎች ተገድለዋል። የሶማሊያው ጽንፈኛ ቡድን አልሸባብ ለጥቃቱ ኃላፊነት ወስዷል። አብዛኞቹ በሰሜን ምስራቅ ኬንያ ያሉት ሰዎች የሶማሊያ ዝርያ ያለባቸው ሙስሊም ኬንያውያን ናቸው። የአልሸባብ ኢላማዎች ሙስሊም ያልሆኑ ሰዎች ቢሆኑም አልሸባብ በሚያደርሰው ጥቃት አንድምታ እንደሚጎዱ ዘገባው ጠቅሷል። ባለፈው ዓመት ማንዴራ ላይ በተፈጸመው ጥቃት ክርስቲያኖቹን ከሙስሊሞች ለይቶ ከገደሉ በኋላ ከሌሎች የሀገሪቱ ክፍሎች ሄደው እዛው ይሰሩ የነበሩት ከ2ሺ በላይ የሚሆኑ አስተማሪዎችና የጤና ጥበቃ ሰራተኞች ከአካባቢው ለመውጣት እንደተገደዱ የቢቢሲው ዘገባ ጠቅሶ የአውቶቡሱ ተሳፋሪ ሙስሊሞች ያን ጽኑ እርምጃ የወሰዱት ቀደም ሲል የተጠቀሰው ሁኔታ እንዳይደገም ሊሆን እንደሚችል ይገምታል። ሙስሊሞቹ ከክርስቲያን ወንድሞቻቸው ጋር አንነጠልም ማለታቸውን በጥቃቱ ወቅት የነበረው የአውቶቡስ ነጂ እንዳረጋገጠለት የማካው አውቶቡስ ኩባንያ ሰራተኛ መግለጹን የቢቢሲው ዘገባ ጠቁሟል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ። ነው ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። እያዳመጣችሁ ያላችሁት የገና ሙዚቃ ሳንታ ብሪግ ማይ ቤቢ ባክ ሳንታ ፍቅሬን መልስልኝ በኤልቪስ ፕሪስሌ Christmas tree is ready ¶¶ The candles all aglow ¶¶ But with my baby far away ¶¶ the good is a mistletoe oh, ¶¶ Santa, hear my plea ¶¶ Santa, bring my baby back to me ¶¶ Santa, bring my baby back to Teens me ¶¶ Please, make these rain rainy hurry ¶¶ Well, the time is drawing near ¶¶ It sure won't seem like Christmas ¶¶ Unless my baby here oh, oh, oh fill my sock with candy ¶ so bright and shiny, Tara. You wanna make me happy and I fill my heart with joy? Then the sign of here uh, my please. And I bring my baby back to me. Please, I'm like a make of this rainy hurry Well, the time is drawing near. It sure don't seem like it is. ክቡራትና ክቡራን አድማጮች፣ አሁን ስቱዲዮ እያለን እኛ አየር ላይ ሆነን ማለት ነው፣ ጽዮን አንድ ዜና እያጠናቀረች ነበረ ቢሮ ውስጥ ሆና። የሰማያዊ ፓርቲ ልሳን የነገረ ኢትዮጵያ ጋዜጣ አዘጋጅና ሌሎች የፓርቲው ንቁ የተባሉ ተሳታፊዎች ዛሬ ታስረዋል። ጽዮን አሁን ስቱዲዮ ውስጥ ከኛ ጋር ትገኛለች። ጽዮን ምንድን ነው የያዝሽው ከዚህ ዜና ጋር ተያይዞ? አዎ፣ ምንድን ነው ዛሬ ጠዋት ላይ የሰማያዊ ፓርቲ አባላት ንቁ ተሳትፎ ተሳታፊ አባሎቻቸው አባሎቼ ናቸው ያሏቸው አባላቶች እና የፓርቲው ልሳኔ የሆነ ነገር የኢትዮጵያ የሚባል ጋዜጣ አዘጋጅ ታሰሩ የሚል መረጃ ነበር የደረሰን። እሱን በሚመለከት የፓርቲው አመራር አባላት ምን ይላሉ የሚለውን ለማጠናቀር ይልቃል ጋል ደውዬ ነበረ። ይልቃል ጌትነት አቶ ይልቃል ጌትነት፣ አዎ አቶ ይልቃል ጌትነት የፓርቲው ሊቀመንበር ጋር ደውዬ ነበር። እንደዚሁም ደግሞ ትላንትና ስንዘግበው የነበረው ወይም ሰሞኑን ስንዘግበው የነበረው የኦሮሚያ ማስተር ፕላንን በሚመለከት ተቃውሞ አደባባይ የወጡ ሰልፈኞች ጋር በተያያዘ እንደዚሁም አመራሮች ታስረው ነበርና እሱንም በሚመለከት በዚህ ጉዳይ ላይ መግለጫ እንዲሰጡን ወይም ያላቸውን ጥያቄዎቹ ላይ ምላሽ እንዲሰጡን የኮሚኒኬሽን ጉዳዮች ሚኒስትሩ አቶ ጌታቸው ረዳ ጋር እየሞከርኩ ነበርና አሁን ማምሻውን አግኝቻቸው እሳቸውን በዚህ ላይ ምላሻቸውን ሰጥተውኛል። መጀመሪያ ግን ያነጋገርኩት አቶ ይልቃልን ነው። እስቲ እሱን የአቶ ይልቃልን ምላሽ እንስማ። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ፈቃደኛ ስለሆኑ እናመሰግናለን። የሰማያዊ ፓርቲ አባላትና የፓርቲያችሁ ልሳን የሆነው ነገር የኢትዮጵያ ጋዜጣ አዘጋጅ እንደዚሁም የፓርቲያችሁ ሌሎች አባላት መታሰራቸውን ሰምተን ነበር። እውነት ነው? ታስረዋል። እውነት ነው ጽዮን። ዛሬ ጠዋት በእኛ ሰዓት አቆጣጠር ከሁለት ሰዓት ጀምሮ አንዳንዶቹን ቤታቸውን ፈትሸው ሌሎችን ደግሞ ሌሎች አባሎቻችን ፍርድ ቤት ቀጠሮ ነበረ ዛሬ የእነ ሸዋሳ ሰፋ ና የእነ ብሌን ቀጠሮ በሁለት ችሎት የተለያየ ቦታ ከዛ እየለቀሙ ነው የወሰዷቸው ባጠቃላይ ነገረ ኢትዮጵያ ጋዜጣ ዋና አዘጋጅ የነበረውን ጌታቸው ሽፈራውን እና ሌሎች ሶስት አባላትን ቴዎድሮስ አስፋው፣ እድሜያስ ጸጋይ እና ዳንኤል ተስፋ የተባሉ ሶስት አባሎቻችንም በአጠቃላይ ከጋዜጠኛው ጋር አራት ሰዎችም በዛሬ እለት ታስረዋል። ታስረው የተወሰዱት የት ነው? የተወሰዱበትን ቦታ መናገር አይፈልጉም። ሊከተሏቸው ቤተሰቦቻቸውም አይፈቅዱም። ነገር ግን የሚሉት ነገር ምንድን ነው? ከአርባ ስምንት ሰዓት በኋላ ማዕከላዊ መጣችሁ መጠየቅ ትችላላችሁ ነው የሚሉት እንጂ በትክክል የወሰዱበትን ቦታ አይናገሩም። ሲወስዷቸውም ሰውን እንዲያያቸው አይፈልጉም። ለመታሰራቸው የተጠቀሰ ምክንያት አለ፣ ለእኛ ግልጽ የሆነ ነገር የለም። ብቻ የምናውቀው ነገር ቤታቸውን ፈትሸው ሰዎቹን ማሰራቸውን እንጂ በግልጽ በዚህ ምክንያት ነው የታሰሩት፣ እዚህ ቦታ ነው የሚታሰሩት ነገር በግልጽ የተነገረ ነገር የለም። የታሰሩት ልጆች በምን ስራ ላይ ነው የሚሳተፉት? ምንድን ነው የሚሰሩት? ፓርቲ ውስጥ በፓርቲው ውስጥ ከባድ እና ትልቅ ንቁ አስተዋጽኦ ያላቸው እና በተግባር ውስጥ ፓርቲውን በተለይ አገር አቀፍ ንቅናቄዎችን በሚያደርግበት ጊዜ በምርጫም ወቅት ሰላማዊ ሰልፎች ሲኖሩ ባነሮች በማዘጋጀት በማህበራዊ ድረገጾች መልእክቶች በማስተላለፍ እንዲሁም በሀገር ደረጃ የተፈጠሩ ችግሮች ሲኖሩ ለምሳሌ በዚህ በሀገራችን በተፈጠረው ረሀብ ምክንያት የተሰደዱ እና ወደ ከተማ የገቡ ሰዎችን ለሚዲያ በማጋለጥ ፎቶ በማንሳት ኢንተርቪው በማድረግ ጋዜጠኛውን ጨምሮ እነዚህም ወጣቶች ትልቅ አስተዋጽኦ የነበራቸው ናቸው። አሁንም በዚህ በኦሮሚያ ውስጥ የነበረውን በመንግስት የተወሰደ የጅምላ ግድያን በማውገዝ መረጃዎችን በማስተላለፍ ንቁ ተሳትፎ የነበራቸው ናቸው። እንዲሁም ባለፈው በሊቢያ ወገኖቻችንን አይሺስ ባረደ ጊዜ በተጠራው ሰላማዊ ሰልፍ ላይ ተገኝታችኋል ተብለው በተለይ ሶስቱ ልጆች ታስረው የተፈቱ ልጆች ናቸው እና በአጠቃላይ በኢትዮጵያ ፖለቲካ ላይም በሰማያዊ ፖለቲካ ላይም ትልቅ ተሳትፎና እንቅስቃሴ የሚያደርጉ ወጣት ልጆች ነበሩ። አቶ በቀለ ገርባና ሌሎች በርካታ አባላቱ ሰሞኑን መታሰራቸውን የኦሮሞ ፌዴራላዊ ኮንግረስ አሳውቆ እንደነበረ ይታወቃል። በዚህ ጉዳይና የሰማያዊ ፓርቲንም ዛሬ በቁጥጥር ስር እንደዋሉ የተገለጸውን የፓርቲውን ንቁ ተሳታፊዎች እንዲሁም የነገረ ኢትዮጵያ ጋዜጣ ዋና አዘጋጅንም መታሰር ጨምሮ ሲሆን ለአቶ ጌታቸው ረዳ፣ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ ጥያቄዎች አንስታላቸው ነበረ። ወደ ጽዮንና ወደ አቶ ጌታቸው እንመለስ። እሺ፣ ጤና ይስጥልኝ አቶ ጌታቸው ረዳ ለቃለምልስ ፈቃደኛ ስለሆኑ በጣም እናመሰግናለን። በዚህ በኦሮሚያ የማስተር ፕላኑ በተነሳው ተቃውሞ የኦፌኮ በርካታ አመራሮች እየታሰሩ መሆኑን፣ ከ3500 ሰዎች በላይ መታሰራቸውን እንደዚሁም ደግሞ ከ75 ሰው በላይ ህይወት ማለፉን እየገለጹ ነው። ይሄ ነገር ሰላማዊ ተቃውሞ ነው፣ በሰላማዊ መንገድ ጥያቄ ያቀርበናል ብለዋል እና እንደዛ ከሆነ እንዴት ነው ይሄ ሁሉ ሰው ሊታሰር የቻለው? አንደኛ ቁጥሩን በጣም ጀነረስ የሆነ ቁጥር መጥቀስ እንደጠበቀ ሆኖ አሁን ይሄን ያክል ታሰረ፣ ይሄን ያክል ቆሰለች፣ ይሄን ያክል ሞተ የሚለውን ነገር ዝርዝር በየአካባቢው የጠፋውን ንብረት የጠፋው ሰው ህይወት በሚመለከት የተሟላ መረጃ እስኪኖር ድረስ በዚህ ጉዳይ ላይ ብዙ እንትን ውስጥ ባይገባ ጥሩ ነው። በፍጹም ማለፍ የሌለበት በርካታ የሰው ህይወት አልፏል። ይሄ ነው እውነቱ። እንግዲህ ሰላማዊ እንቅስቃሴ አድርገን ነው ይሄ ሁሉ የተፈጠረው የሚለው ነገር በፐርስፔክቲቭ ብናስቀምጠው ጥሩ ነው የሚሆነው። ሰላማዊ እንቅስቃሴ ያደረገ ህብረተሰብ ክፍል አለ፣ ተቃውሞ ያቀረበ ህብረተሰብ ክፍል አለ። ሰላማዊ እንቅስቃሴ ያደረገን የህብረተሰብ ክፍል ፕሮቴስት ጠልፎ ወደ ሁከትና ወደ ለየለት ብጥብጥ እንዲገባ ለማድረግ ሞክሮ በተወሰነ መልኩ የተሳካለት ሰላምን ለማወክ የተደራጀ ኃይልም አለ። ይሄ ኃይል በዋናነት እዚህ ሀገር ውስጥ ያሉ በህጋዊ መንገድ የተመዘገቡ ፖለቲካዊ ድርጅቶችን እንደ ከለላ በመጠቀም ከውጭ በሚሰጥ ከውጭ ኃይሎች በሚሰጥ ቀጥተኛ መመሪያ ተንቀሳቅሶ ወደ ለየለት ብጥብጥ እና ሁከት አካባቢውን ለማስገባት እንቅስቃሴ ያደረገ ወገን አለ። ስለዚህ ኦፌኮ አመራር አባላት ሆነው የሚያገለግሉ ሰዎች በቁጥጥር ስር ውለዋል። ትናንት አቶ በቀለ ገርባን ጨምሮ ማለት ነው። እነዚህ ሰዎች ቁጥጥር ስር ዋሉበት ምክንያት ኦፌኮ ህጋዊ አላማ ይዞ የሚንቀሳቀሱ ኦፌኮ አመራር አባላት በመሆናቸው አልታሰሩ። ምክንያቱም ያልታሰሩ የኦፌኮ አመራር አባላት አሉ። ሊቀመንበሩን ዶክተር መረራ ጉዲናን ጨምሮ ከእንቅስቃሴ ሰላማዊ ሰልፍን ከማለት አንጻር ዶክተር መረራ በላይ የተለየ ቋንቋ ከቶ ዶክተር መረራ ላይ የጠነከረ ተቃውሞ የሚያቀርብ ሰው ያለ አይመስለኝም። ስለዚህ ሰዎቹ መታሰር ተቃዋሚ ፓርቲ መሪነታቸው ጋር ብቻ ማያያዝ ተገቢ ነው ብለን አናምንም። ፖሊስ አሁን በተፈጠረው በኦሮሚያ አንዳንድ አካባቢዎች በተፈጠረው ሁከት ላይ ከፍተኛ የመምራት የማስተባበርና ከውጭ ኃይሎች የተሰጠ መመሪያ ተቀብሎ ለሰላማዊ ሰው ሞት፣ ለንብረት መውደም፣ ለተቋማት መፈራረስ አስተዋጽኦ ማድረግ የቻለ እንቅስቃሴ መርተዋል ተብሎ ነው በቁጥጥር ስር ውለዋል። ተጠርጥረው ነው በቁጥጥር ስር ውለዋል። ስለዚህ በጥርጣሬው ላይ ተመስርቶ መንግስት ፖሊስ የማጣራት ሂደቱን ፖሊስ የማጣራት ሂደቱን የሚቀጥል ይሆናል። ከዛ ውጭ ግን የፖሊስ ምርመራን ጠብቀን ምና ይሆን እዚህ ጋ የኢትዮጵያ መንግስት በተለያየ ጊዜ በየተለያዩ ወቅቶች ተቃውሞ ሲነሳና ሰዎች ጥያቄ ይዘው ወደ አደባባይ ከወጡ በኋላ በሚነሱ እንደዚህ አይነት አለመግባባቶች ሁልጊዜም ተጠያቂ አድርጎ ጣቱን ወደ ሌላ ሰው ይቀስራል እንጂ ችግሩ ምንድን ነው ብሎ አይቶ እርምጃ አይወስድም። ከዛ በኋላ የተወሰኑ እንደዚህ አይነት ነገር ሲከሰት የተወሰነ ረብሻ ይኖራል። ከዛ በኋላ ሰዎች ይሞታሉ። ከዛ ሰብስቦ አመራሮቹንም ሌሎቹንም ሰዎች እስር ቤት በመውሰድ ያምናል እና ይሄ በተደጋጋሚ ሲያደርግ የቆየው ነው በሚል ይተቻል። ይህንን ትችት በሚመለከት ምን አስተያየት ይሰጣሉ? ምክንያቱም በተደጋጋሚ አሁን መሰልሽ አንድ ነገር እርግጠኛ አንድ ነገር ክሊር ሊሆን ሊገባ ነገር ግልጽ መሆን መቻል አለበት ኢትዮጵያ መንግስት በየዕለቱ ሰዎች እንደዚህ አይነት አዝማሚያ ያላቸው ይህን በቂ መረጃም እያለ ጭምር ጉዳዩ ወደ ተግባር ሳይለወጥ ሰዎች ላይ የህይወት ሆነ ሌሎች መሰል የአካል መጉደል ጥፋቶች ሳያስከትል ችግሮችን ለማስቀረት የሚያስችል ስራ ይሰራል። ከዛ በዘለለ ግን በዚህ ላይ በመመስረት ብቻ አውጫጭኝ ውስጥ አይገባም። ሰላማዊ እንቅስቃሴዎች በመደረጋቸው ምክንያት ሰላማዊ እንቅስቃሴዎችን ያስተባበሩ ወገኖችን ያሰረበት አጋጣሚ የለም። ሰላማዊ እንቅስቃሴ ተደርጎ ሰላማዊ እንቅስቃሴውን ጠልፈው ለሌላ ዓላማ ለማዋል የሚሞክሩ ወገኖች እና በሙከራቸው ላይ በሙከራ ላይ ሳይወሰኑ በተግባር ለሰው ልጅ ሞት፣ አካል መጉደል፣ ለንብረት መውደም፣ ለተቋማት መፈራረስ ምክንያት የሆኑ ወገኖችን ግን ለፍርድ ማቅረብ አንድ መንግስት እንደ መንግስት ሌጅትመት ከሚሰራቸው ስራዎች አንዱ ስለሆነ የግድ ማድረግ ተገቢ ይሆናል። ስለዚህ ጥፋቱ ያለው እንደዚህ አይነቱን አጋጣሚ በመጠቀም ዓላማቸውን ለማራመድ ሲባል በውሀን ወጣቶች ጥፋት ላይ ተመስርተው ዓላማቸውን ለማሳካት የሚንቀሳቀሱ ወገኖች የሚሰሩት ስራ ነው የሚሆነው። ያ ማለት ግን መንግስት በተለያየ ደረጃ ሰላማ እንቅስቃሴውን በሚፈታበት አገባብ ጥፋት ፈጽሞ የተገኙ ሀይሎች ካሉ የማይጠየቁበት ምክንያት የለም። ከዚህ አንጻር መደረግ ያለበት ነገር ሁሉ የሚደረግ ነው የሚሆነው። የሰማያዊ ፓርቲ አባላት ዛሬ ጠዋትም እንደዚሁ የሰማያዊ ፓርቲ አባላት እና ነገረ ኢትዮጵያ የሚባል ጋዜጣ ላይ የሚጽፉ ልጆች፣ ሶሻል ሚዲያ ላይ የሚሳተፉ ልጆች አራት ፓርቲ አባላቶቹ እንደታሰሩበት የሰማያዊ ፓርቲ ገልጿል እና እነዚህስ እነዚህም ከመጽሐፍ ጋር የተያያዘ ሀሳባቸውን ከመግለጽ ጋር የታሰሩብኝ እያለ ነው ፓርቲው ሲሆን እንደዚህ አይነት ክሶች ለረዥም ዘመናት ስንሰማ ቆይተናል። አሁን ከመጽሐፍ ጋር በተያያዘ እንዲሆነብኝ እንዲሆነብኝ በእንደዚህ አይነት ጉዳይ ነው በማድረግ ላይ ወይም አንድ ፓርቲ በአንድ ሌላ መልኩ አንዳንድ ኮ በስርቆት የተያዙ ሰዎችንም ጭምር አባሎቻችን ናቸው እያሉ የፖለቲካ ኮንሳምሽን መጠቀሚያ ላይ ያደርጉ ሲሞክሩ ረዥም ጊዜ አይተናል። አቶ ጌታቸው ረዳ ከጽዮን ጋር ያደረጉት ቃለ ምልልስ አላበቃም። ቀሪው እና ሙሉ ክፍል የፊታችን እሁድ ከነገ በስቲያ ማለት ነው ይቀርብላችኋል። አሁን ለማጠቃለያ ዜና ወደ አዲሱ ልምራ። ጥሩ ጊዜ ካለን እናረጋለን። ሙዚቃ እንጫወታለን። በነገር ላይ አንድ ባለፈው ጊዜ አንተም ስሌት ውስጥ ገብተህ ነበር። የመውሊድን በዓል በተመለከተ ቀኑ አሁን አመተ ምህረቱ አሁን አመተ ምህረቱ ላይ አንድ ሺ አራት የሚል ድምጸት ነበረውና አነጋገራቸው ሳይሆን አይቀርም። እንደሱ አይነት ዜና ተላልፎ ነበር በእኛም ጣቢያ እና አድማጮች ያረሙን፣ በተለይ ንጉሥ ከአዲስ አበባ ደውሎ አንድ ሺ አራት መቶ ዘጠናኛ ነው። ሬዲዮ ደግሞ ብዙ ጊዜ ይጠቀሳል ታሪክ ጸሐፊዎችን እንዳናሳስት ብሎን ስለነገር እናመሰግናለን። አንድ ሺ አራት መቶ ዘጠናኛ ነው የመሐመድ ልደት። የኢየሱስ ክርስቶስ ደግሞ ዛሬ በአውሮፓውያኑ አቆጣጠር አንድ ሺ ሁለት መቶ አስራ አምስቱን ደፈነ 2015 ደሞ ስንተኛ የሆነ የክርስቶስ ያን ጊዜ እንነጋገራለን። የኢትዮጵያ ሕዝብ አጭር ዜና አለን። የኢትዮጵያ ሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ስብሰባ በኤልኒኞ ምክንያት ለተከሰተ ድርቅ መቋቋሚያ የሚሆን ከ14 ቢሊዮን ብር በላይ አጽድቋል። የሮማ ውርሰ ሊቃነ ጳጳሳት አባ ፍራንሲስ በዛሬ በመሩ በመሩት የልደት በዓል ቅዳሴ ስነ ስርዓት ላይ በተለያዩ ወገኖች መካከል እርቅና ሰላም እንዲወድ ጥሪ አቅርበዋል። አቡኑ ይህን ጥሪ ያቀረቡት በቅዱስ ጴጥሮስ ካቴድራል ባስተላለፉት መልእክት ነው። የፌዴራል አቃቢ ህግ የበታች ፍርድ ቤት በእነ አቶ ሀብታሙ አያሌው የሰጠውን ብይን በመቃወም ለጠቅላይ ፍርድ ቤት ያቀረበውን የይግባኝ አቤቱታ በቃል ክርክር አቀረበ። እነ አቶ ሀብታሙም መልሳቸውን ሰጥተዋል። ፍርድ ቤቱም ቀጠሮ አድርጓል። የደቡብ ሱዳን ፕሬዝዳንት ሳልቫ ኪር የቀድሞዎቹን አስር ግዛቶች በማፍረስ ሌሎች 28 አዳዲስ ግዛቶች መሰየሙ ተገለጠ አጠር ያለው የማጠቃለያ ዜና ይሄው ነው። እንግዲህ በዚሁ እንሰናበት። ክቡራትና ክቡራን አድማጮች እኛም በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው። ቫስኮ ቮላሪች የቴክኒክ መሀንዲሱ ነበረ። በምሽቱ ፕሮግራም አዘጋጅ አዳነች ፍስሐዬ በሌሎችም ባልደረቦቻችን ስም ከፕሮግራሙ አቀናባሪ ንጉሱ ታምሬ ጋር የምንሰናበታችው አዲሱ አበበና ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። መልካም በዓል። በመላው የቪኦኤ ባልደረቦች ስም ዊሽው ሜሪ ክሪስማስ ሀፒ